ከማህበረሰብ ለማህበረሰብ ደራሲ ታክሎ ተሾመ የሜልበርን ነዋሪና የረጅም ጊዜ የኤስቤስ አማርኛ አገልግሎት ሬዲዮ አድማጭና በውይይት መድረኮችም ሆነ በቃለ ምልልስ ተሳታፊ ሆነው ያሉ ናቸው። የኤስቢኤስን ሀምሳኛ ዓመት ክብረ በዓል ምክንያት በማድረግ የኤስቢኤስን አስተዋጽኦችና ሚና በምልሰት አንስተው ግለ አታያቸውን ያገራሉ። መነሻቸው እንደምን ለመጀመሪያ ጊዜ የኤስቢኤስ አማርኛ ሬዲዮ ጣቢያ ተሳታፊና አድማጭ ለመሆን እንደበቁ በማንሳት ነው። አመሰግናለሁ እድሉ ስለሰጠኝ ለኤስ ቢ ኤስ አምሳኛ ዓመት ክብረ በዓል እንኳን በሰላም አደረሳችሁ እላለሁ። እንግዲህ እንደሚታወቀው በስደተኝነት አውስትራሊያ የሚኖሩ በባህልና በቋንቋ ቢለያዩም በቋንቋቸው ተጠቅመው ባህላቸውን እና ታሪካቸውን መግለጽ እንዲችሉ ከስልሳ ስምንት በላይ የተለያዩ ቋንቋዎች ኤስ ቢ ኤስ ቴሌቪዥን ራዲዮ በአስራ ዘጠኝ ሰባ አምስት አመተ ምህረት ስርጭታቸውን እንደጀመሩ ነው እንግዲህ የሚታወቀው እና ስደተኛው የአውስትራሊያን ባህልና ህጎችን በራሳቸው ቋንቋ ማሰራር በመቻላቸው ኤስቢኤስ በማህበሩ ዘንድ ሊወደድ ችሏል። ከዚህ በፊት ነጻና ገለልተኛ ለሙያው ታማኝ የሚሆን ጋዜጠኛ አላጋጠመኝም ነበርና የአውስትራሊያ መንግስት ለነጻ ፕሬስ የሚሰጠው ነጻነት ሳስበው፣ ምን ነው ትውልድ ሀገር ይህን እድል ባገኘች ማለት ጀመርኩ። እንግዲህ ቀደም ሲል እንዳልከኝ ከኤስ ቤ ኤስ አማርኛ ራዲዮ ጋር የተዋወቅኩት አውስትራሊያ ታዝማኒያ ሆባርት እያለው በሁለት ሺ ሁለት ማገባደጃ በአማርኛ ቋንቋ የሚተላልፍ ሬዲዮ ሜልበርን መኖሩ ሰማው። የሀገሩን ሰርዶ በሀገሩ በሬ እንዲሉ የስርጭቱን ቀኑንና ሰዓቱን ጠይቄ የሀገሬን ዜና በቋንቋዬ መስማቴ ከምንም በላይ ደስታ ሰጠኝ። በአስራ ዘጠኝ ዘጠና ሰባት ዓመተ ምህረት ኢትዮጵያ ውስጥ በተደረገው ምርጫ ፍትሐዊና ትክክለኛ ይሆናል ተብሎ በሚጠበቅበት ሰዓት እንዳጋጣሚ መንግስት እንግዲህ በተለያየ ምክንያት የተወሰኑ ሰዎች ማዋከብና፣ እስር ማንገላታት ሲጀምር የሰብአዊ መብት ኢትዮጵያ ውስጥ ተጓደለ በሚል ታዝማኒያ መንግስት በሰላማዊ ሰልፍ ወጥተን ጠየቅን። የኢትዮጵያ መንግስት ሰብአዊ መብት እንዲያከብር በሚል ከሜልበርን የኤስቢኤስ አማርኛ ይህ መነሻ በማድረግ የኤስቢኤስ የአማርኛ ራዲዮ ዋና አዘጋጅ ነኝ በማለት ጋዜጠኛ መለስ ሳህሉ ስልክ ደውሎ ተዋወቀኝ። እና ከኤስቢኤስ ጋር እንግዲህ እውቅነታችን ከዚህ ይጀምራል ማለት ነው። እኔም የኮሚኒቲው ፕሬዚዳንት እና የሰልፉ አስተባባሪ ስለነበር ሰልፉን በአማርኛ ቃለመጠይቅ እንዳደርግ ሲጠይቀኝ የተሰማኝ ደስታ ወደር አልነበረውም። በዚህ ምክንያት በታዝማኒ የምንኖር ከኤስቢኤስ አማርኛ ራዲዮ ጋር ተዋውቀን በየሳምንቱ ሐሙስ ለአንድ ሰዓት የሚተላለፍ ዜና ከቤታችን ቁጭ ብለን ፕሮግራሙን ስንከታተል ራሳችን አገር ቤት ያለን እስኪመስለን ድረስ ይሰማናል። ከጊዜ በኋላ ሜልበርን ተዛውሬ በቅርቡ ሆኜ በየሳምንቱ የሚቀርበውን ፕሮግራም ጠብቄ ማዳመጥ ጀመርኩ። የአድማጭነት ተሳትፎ እየጨመረ ከአድማጭነት ወደ ሀሳብ ሰጭነት አደገ። በኢትዮጵያ ወቅታዊ ጉዳይ ኮሚኒቲውን በተመለከተ ገንቢ ናቸው የምላቸውን ጉዳዮች ሀሳብ ለማካፈል እድል አገኘው። በተለያየ የዓለም የሚኖሩ ኢትዮጵያውያን የሚያቀርቧቸው ጽሁፎች ለአንባቢያን ተደራሽ እንዲሆኑ ጣቢያው የሚያደርገው ድጋፍ ቀላል አይደለም። የኤስቢኤስ ዜና በተለይ ለቃለ መጠይቅ በዓለም ዙሪያ የሚገኙ ታዋቂ ሰዎችን ለማግኘት ጋዜጠኛ ካሳሁን የሚያደርገው ጥረት፣ የግንኙነቱ መስመር በጣም ይደነቃል። የጋራ ታሪክና ባህላችን እንዲዳብር ከአውስትራሊያ ባህልና ወግ ወዘተ ጋር እንድንጋመድ ኤስቢኤስ ራዲዮ የሚያደርገው ጥረት ለማህበረሰቡ ጠቅሞታል። የፕሮግራሙ ተደማጭነት ሲጨምር በሳምንት አንድ ቀን የነበረው የስርጭት ሰዓት በሳምንት ሁለት ቀን እንዲሆን መደረጉ የስርጭቱን ተደራሽነትና የጋዜጠኞችን የሙያ ብቃት ያረጋገጠ ነው ኤስቢኤስ አማርኛ ራዲዮ ስርጭት በዓለም ዙሪያ የሚገኙ የታሪክ፣ የባህር፣ የኪነ ጥበብ፣ የደራሲያን በጊዜው እየቀረቡ የሚሰጡት ትንታኔ ትምህርት ስለምንቀስምበት በጣቢያው ኩራት ይሰማኛል። ለኮሚኒቲ ማህበር መጠናከር ዓመታዊ ክብር ባህሮች በቶርናሜንት ስብሰባዎች ሲደረጉ አዘጋጆች እየተገኙ የውሎውን ጭብጥ ላልሰማ እያሰራጩ የሚያደርጉት ግልጋሎት ይደነቃል እና እንግዲህ ከኤስቢኤስ ጋር ያለኝ ግንኙነት ይህን ይመስላል። አቶ ከርሳው፣ ኤስቢኤስ የሃምሳኛ አመቱን ለማክበር ጥቂት ቀናት ቀርተውታል። በዚህ ሂደት ውስጥስ በተለይ በአማርኛው ዝግጅት ወቅት በእርግጥ ቀደም ጠቃቅሰውታል። ሰውታል ዋነኛ ጉልህ አስተዋጽኦ ናቸው ብለው የሚሏቸው ነገሮች ምን ይሆናሉ? የኤስቢኤስ አማርኛውንስ እና በጥቅሉም የኤስቢኤስን ሬዲዮና ቴሌቪዥን ሚና እንደምን ይገልጡታል? ኤስቢኤስ አማርኛ ራዲዮ ጠቀሜታው በጣም በጣም ብዙ ነው። ከሌሎችም እንዲወደድና ለማህበረሰቡ ጠቃሚ ነው ለማለት የሚያስችለኝ የዜና አውታራችሁ የሚለየው ከሌሎች ማለቴ ነው ከዘር ከፖለቲካ የጸዳ ገለልተኛ በእውቀት የዳበረ የጋዜጠኝነት ሙያችሁ ለሀምሳኛ አመት ክብረ በዓል በመድረሳችሁ እናንተን ብቻ ሳይሆን እንደ አንድ የማህበረሰብ አድማጭ ኮቼባችኋለሁ አዲሱ የሚመጡ ስደተኞችን እያፈላለጋችሁ ስለ አውስትራሊያ ሕግ ባህልና ቋንቋ እንዲያውቁ የተለመደ ጥረታችሁን እያደረጋችሁ ስለሆነ ለማህበረሰቡ የምታደርጉት ግልጋሎት ከፍተኛ ነው እና ለቀጣዩ የአምስት ዓመት የስራ ዘመናችሁ በአዲስ አእምሮ ጉልበት፣ በፍቅር በይቻላ ተነሳስታችሁ የስኬት የውጤት ዘመን እንዲሆንላችሁ ተስፋ አለኝ። የኤስቢኤስ አማርኛ ራዲዮ ዋና አዘጋጅ ጋዜጠኛ ካሳውሰብ ቦቃ፣ ጋዜጠኛ ማርታ ጠጋው ኤልያስ ጉዲሳ የውስጥ ተባባሪና የቦርዱ አባላት ላደረጋችሁት ወደፊቱ ለምስ ለምታደርጉት የስራ ዘመናችሁ ይባረግ። የኤስቢኤስ አማርኛ ራዲዮ በነጻና በገለልተኛ በጥራቱ የምንኮራበት የስደት አስተማሪ በመሆኑ መቼም ቢሆኑ አክብሮት የዝቅ አይልም እና ምንድን ነው እንግዲህ አሁንም ቢሆኑ የኤስቢኤስ ለማህበረሰባችን የሚያደርገው ግልጋሎት እንዲህ በቀላል የሚታይ አይደለም። ጥራቶች ወደ አልባሌ ቦታ እንዳሄዱ እነሱንን በማቅረብ በመምከር የኮሚኒቲው እንዲጠናከርና አንድነት ካለ በብዙ ነገር መጠቃቀም ስለሚቻል ለኮሚኒቲው መጠንከር ከፍተኛ የሆነ አስተዋፅኦ ኤስቢስ እያደረገ ነው ያለ የማህበር አባላትን ስራ አስኪያጆችን በማቅረብ በመጠየቅ ግለሰቦችን ደግሞ ስለ ኮሚኒቲው መዳበር እና ምን መደረግ እንዳለበት በማቅረብ በማወያየት የተለያዩ ዘርፈ ብዙ ስራዎችን ለማህበረሰቡ እያገለገለ እንደሆነ ይገመታል። እና ስለዚህ አሁንም ቢሆን ለዚህ አምሳኛ ዓመት ክብረ በዓል ያደረሳችሁ ያው ችሎታችሁ፣ ገለልተኛነታችሁ በዘር እና በፖለቲካ ውስጥ ያልተዘፈቀ የጋዜጠኝነት ሙያ በተላበሰ ስርጭታችሁ ስለሚካሄድ ካው ስራ ያላልፎ በዓለም ደረጃ ኤስ ቢ ኤስ አማርኛን ፕሮግራም የማውቅ የለም። በተለይ ጋዜጠኛ ካሳሁን የሚደንቅ የነገር ቢኖር ምንድን ነው በዓለም ዙሪያ እያፈላለክ የምታቀርባቸውን ሰዎች ሳይ እና ሳዳምድ፣ እንዲህ ሰው እየመንድ ነው በአይሮፕላን እየዞረ ወይስ ምንድን ነው ምንጩ ምንድን ነው እስከ ማለት ደረጃ ዘርሻለሁ በህይወቴ እኔ ማለት ነው። እና ይሄ በእውነቱ ከፍተኛ የሆነ ጥረት ያደረጋችሁ ያላችሁ፣ ኮሚኒቲውም ከእናንተ ጋር እየተባበረ በመደማመጥ በመቻቻል ከጎናችሁ እንደቆመ ይሰማኛል። ይሄ ነው እንግዲህ እውነት ነው የተጋባዥ እንግዶቹ ስብጥር እና ከመላው ዓለም በተለይም በርካታ የተለያዩ ሚዲያዎች ላይ የማይገኙ የማይቀርቡ ሰዎች እኛ በመድረክ ተጠቃሚ መሆን እንደዚሁ ሁሌ ተደጋግሞ የሚቀርብልን ጥያቄ ነው። እርሶም ይህንን አንስተዋል። አገልግሎቱ ጥንካሬው ራሱ አንዱ ከተሳታፊዎቹ ስለሆነ በሁሉንም ባለፉት ዓመታት ለተሳተፉት እርስንም ጨምሮ እናመሰግናለን። ያለ ዛ ተሳትፎ ይህን አይነት ጉልበት አያገኘ ነበርና ወደ ማጠቃላይ ለመሄድ አምሳኛ ዓመቱን አስመልክቶ በጠቅለሉ ለሬዲዮ ቴሌቪዥን፣ እና እንደዚሁም ከስልሳ በላይ ለሚተላለፉት ቋንቋዎች በሙሉ የመልካም ምኞት መልእክቶ ምን ይሆናል? እንደዚሁም አድማጮችን እንግዲህ በመላው ዓለም በአውስትራሊያም በአውሮፓም በአሜሪካም በኢትዮጵያም ኤስቢኤስን የሚያዳምጡ እንዳሉ ግልጽ ነው። ብዙ እንትኖችን እዛ እንሰማለን። በዓለም ላይ እንግዲህ ወንዝ ተሻጋሪ ደንበር እንትን የማይለው ነው የኤስቢኤስ የአማርኛ ፕሮግራም። ይህ በማንም ዘንድ የታወቀ ነው። በተለይ ምንድን ነው በገለልተኝነቱ ነው የታወቀ እና በማንኛውም አሁን እንግዲህ ብዙ የተለያዩ ሚዲያዎች አሉ በግለሰብ በጉሩፕ የተቋቋሙ ስለሆኑ እነዛ የሚሰሩት አላለም ገንዘብ ለሚሰጣቸው ብቻ በመሆኑ ለማህበረሰቡም ሆነ ለሀገርም ሆነ የመከፋፈል አባዜያቸው በጣም ይበዛ ነው። ይሄ ግን ምንድን ነው በመንግስት የሚደገፍ የሚደጎም ክፍያ ያለው በመንግስት ይሁንታ የተቋቋመ ጥራት ያለው ባለሙያዎች ያላለም ኤስ ቢ ኤስን ስለያዛችሁት በዓለም ዘንድ ው የትም መድረክ መቅረብ የማይችሉት በእናንተ መድረክ እየቀረቡ ስናዳምጣቸው በጣም በጣም የሚገርም ነገር ነው። ለምሳሌ እንዲያው አንድ አሁን ትዝ አለኝ ጓድ መንግስቱ ኃይለ ማርያም ዚምባብዌ ከሄዱ ጀምሮ ማንም ሰው እሳቸውን አናግሮ እንደማያውቅ እኔ እርግጠኛ ነኝ። ሰምቼም አላውቅም ማለት ነው፣ በጋዜጣም ይሁን በሬዲዮም ይሁን በቴሌቪዥን። ነገር ግን አንተ ጋዜጠኛ ካሳሁን ሰቦቃ እንዴት አድርገህ እንዳገኘሃቸውና ቃለ መጠይቅ አድርገህ እኔ በዚህ በሬዲዮ በጣም ፕሮግራም ስሰማ እኔ በጣም እንደው የመደንገጥ ስሜት ማጥሮብኝ ነበር። ለምን ይገኛሉ፣ ይቀርባሉ በዚህ በኤስቢኤስ አማርኛ ፕሮግራም የሚል እንትኗ ስላልነበረ ማለት ነው። እና በሌላም ሰምቻቸው ስለማላውቅ እና በጣም እንትን የሚል እንደዚህ እንደዚህ ያሉትን ነገሮች እያቀረባችሁ ስለሆነ ይሄ ሁሉ ጥረታችሁ ጥራት ያለው ስራ በመስራታችሁ ነው እና ወደፊትም ቢሆን ለምታደርጉት አልተቋረጠ ጥረት ማህበረሰባችሁን በቅንነት በገለልተኝነት እንደምታገለገሉ ተስፋ አለኝ። ማህበረሰቡም ደግሞ ከእናንተ ጎን ይሆናል የሚል እምነት አለኝ። ላለፈው ሀምሳ ዓመት ላገለገላችሁት ግልጋሎት ልትኮሩ ይገባል። እናንተ ብቻ ሳይሆን እኛም ደግሞ በስራችሁ ልንኮራ ይገባል። እንኳን ደስ አላችሁ። ወደፊትም እንግዲህ ከማህበረሰባችሁ ጋር በመተባበር በተለይ በወጣቱ በኩል ትኩረት በመስጠት በሬዲዮችሁ፣ በፕሮግራማችሁ በማቅረብ በማወያየት፣ ለሀገሪቱ ቋንቋም ችግር ስለማይኖርባቸው እነሱን ማቀራረብ፣ በኮሚኒቲው በኩልም ተሳትፎ እንዲያደርጉ፣ ቤተሰቦቻቸውንም እንዲረዱ፣ በሀገራቸውም ለሚኖሩበት አውስትራሊያን ቢሆን ተስፋ እንዲሆኑ፣ እንግዲህ የተለመደ የማበረታታትና የማስተማር ስራችሁን ቀጥሉ ነው የምልህ። እና በርቱ። በጣም እንወዳቸዋለን ነው መለ እንግዲህ አመሰግናለሁ። እኛም እናመሰግናለን። ተሳትፎ እና አድማጭነቱ ይቀጥል። የረጅም አመታት የጋራ ተጓዦች ያደርገን። ለሁሉም ምስጋናችን የላቀ ነው። እርሶንና መላ አድማጮቻችንና ተሳታፊዎችን አክሎ እሺ፣ አመሰግናለሁ በድጋሚ ما هبره لا ما هبره